የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚያሰማሙ ፕሮግራም አሁን ጀመረ። አመራሮችንና አባሎቻችን እየታሰሩብን ነው ሲሉ የሰማያዊ ፓርቲ ፕሬዝዳንት ለቪኦኤ ገለጡ። አንድ ቀን በሁከትና ብጥብጥ ልታስነሱ ይሏቸዋል። ይህንን የሚያሳይ ምንም አይነት መረጃ የለህም ሲሏቸው፣ ሌላ ጊዜ ደግሞ ለግንቦት ሰባት ልትመለምሉ ስትሉ ደርሰንባችኋል ይሏቸዋል እና በአጠቃላይ የዘመቻ ስሩ በተጠናከረ ሁኔታ ቀጥሏል። ኢንጂነር ይልቃል ጌትነት ናቸው። ዝርዝሩ በመጽሔት ዘገባ ይቀርባል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አሁን ከግማሽ ሰዓት በፊት ኬንያ ናይሮቢ ገብተዋል። ቀጣይ ጉዟቸው ኢትዮጵያ ትሆናለች። ሰፋ ያሉ ዘገባዎች፣ ውይይቶች፣ ትንታኔዎች ይኖሩናል። ዛሬም ነገም ተነገውዲያም በሁለተኛው የፕሮግራማችን አጋማሽ የፕሬዚዳንት ባራክ ኦባማን የኢትዮጵያ ጉዞ የሚቃኝ አንድ ዘገባ አስከትለንም በጉዞው ላይ ትንታኔ የሚሰጥ ውይይት አቅርበን መደበኛው አፍሪቃ በጋዜጦች ፕሮግራማችን ይሰማል። ሰላም ጤና ይስጥልን፣ እንደምን ውላችሁ አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 17 ቀን 2007 ዓ ም ነው የምናስተናግዳችሁ አዲሱ አበበና ሰለሞን ክፍሌ ነን። በቅድሚያ የምሽቱን የዓለም ዜና እናሰማለን። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ቀደም ሲል እንዳልነው በኬንያ የሁለት ቀናት ጉብኝት በማካሄድ ለንግድና ስለ ጸጥታ ጉዳዮች ለመነጋገር ዛሬ ማታ ወደ ኬንያ ናይሮቢ ገብተዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ጌብ ጃስሎ ከናይሮቢ የላከው ዘገባ አለ። አዳነች ፍሳዬ ታቀርባለች። ፕሬዝደንት ኦባማን አምረው ተውበውና ደምቀው ለመቀበል የናይሮቢ መንገዶች ጸድተዋል፣ ቀለም ተቀባብተዋል፣ አሸብርቀዋል። ፕሬዝደንት ኦባማ የሚሳተፉበት በአፍሪቃ ምድር ለመጀመሪያ ጊዜ የሚካሄደው ዓለም አቀፍ የንግድ ሥራ ጉባኤ አብይ ርዕስ ሆኖ ሰንብቷል። ፕሬዚደንት ኦባማ ጉባኤውን በተባባሪነት የሚመሩ እንደመሆናቸው መጠን ነገ ቅዳሜ በጉባኤው ንግግር ያደርጋሉ። ኬንያዊው የፕሬዝደንት ኦባማ አባት በኬንያ የመጀመሪያ ፕሬዚደንት መንግሥት የሠሩና በምዕራብ ኬንያ በሚገኘው ገጠር የተቀበሩ እንደመሆናቸው መጠን ኬንያ ለፕሬዝደንት ኦባማ የተለየ ቦታ ይኖራታል። ፕሬዚደንት ኦባማ ከዘጠኝ ዓመታት በፊት በዩናይትድ ስቴትስ ሴኔተርነት ኬንያን የጎበኙ ቢሆንም በፕሬዚዳንትነት ኬንያን ሲጎበኙ ለመጀመሪያ ጊዜ ነው። ይህ ጉብኝትም ለሀገሪቱ ትልቅ ትርጉም እንዳለው የኬንያው ምክትል ፕሬዚደንት ዊልያም ሩቶ አስገንዝበዋል። ፕሬዚደንት ኦባማ ኢዝ ኖት ጃስት ኤኒ አዘር አሜሪካን ፕሬዚደንት ሂ ሂ ሀዝ አፍሪካን ሩትስ። ፕሬዚዳንት ኦባማ እንደ አንድ ሌላ የአሜሪካ ፕሬዚዳንት አይደሉም የአፍሪካ በተለይም የኬንያ ዘር አላቸው። ስለሆነም ጉልህ ቦታ የሚሰጠው ነገር ነው። አብዛኛው የፕሬዝደንቱ ጉብኝት ጊዜ የንግድ ዘርፍን በማጠናከር ላይ ያተኮረ ይሆናል። ፕሬዝደንት ኦባማ ነገ ቅዳሜ ከኬንያው አቻቸው እሁሩ ኬንያታ ጋር በሚነጋገሩበት ወቅት ዋናው የአጀንዳ ነጥብ የጸጥታ ጉዳይ ይሆናል። የኬንያ የውጭ ጉዳይ ሚኒስትር አሚና መሐመድ ዋናው የጋራ ስጋት ነው ብለዋል። በተለይም በጸጥታ ዘርፍ ላይ ያለን ትብብር ታሪካዊ ነው። ምንጊዜም ቢሆን የነበረ ቢሆንም፣ በሁላችን ላይ በተደቀነው ዓለም አቀፍ ስጋት ምክንያት ካለፉት ጥቂት ዓመታት ወዲህ በበለጠ አጠናክረነዋል። ኬንያ በተደጋጋሚ የሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ ሸባብ ጥቃት እንደደረሰባት የሚታወቅ ነው። የሶማሊያና የአፍሪካ ሕብረት ኃይሎች የአልሻባብ ነውጠኞችን ዛሬ ከሌላ ቁልፍ ስትራቴጂያዊ ከተማ ከዲንሱር አስወጥተዋል። ዲንሱር በደቡብ ሶማሊያ ቤ ግዛት ውስጥ ትገኛለች። የሶማሊያው መከላከያ ሚኒስትር አብዱልቃድር ሼክ ዲኒ ለአሜሪካ ድምፅ እንደተናገሩት የህብረት ኃይሉ አስለቅቆ የተቆጣጠራት ዲንሱር ከተማ ከሞቃዲሾ 240 ኪሎ ሜትር ርቀት ላይ ነው የምትገኘው። ሁለተኛዋ ጠንካራ የነውጠኛው ቡድን ይዞታ መሆኗ ነው በአንድ ሳምንት ጊዜ ውስጥ የመንግስቱና የአፍሪካ ህብረት ኃይሎች ያስለቅቋት ነውጠኞቹ የኢትዮጵያና የሶማሊያ መንግስት ወታደሮች ከመድረሳቸው ከሰዓታት በፊት ለቀው መውጣታቸውን የከተማዋ ነዋሪዎች ያስረዳሉ። በአሁኑ ወቅት ዴንሱር የሚገኙ አንድ ወታደራዊ ባለስልጣን ሰራዊቱ ነውጠኞቹ ቀብረዋቸው የሄዱትን ፈንጂዎች በማጽዳት ላይ መሆኑን ተናግረዋል። የአውሮፓ የፖሊሲ አውጪዎችና አስፈጻሚዎች ለአዲስ የወባ ክትባት ፈቃድ ሊሰጡ ነው። የተቆጣጣሪው ክፍል ውሳኔ የክትባት መድኃኒቱ ፍቱንነት በዓለም የጤና ድርጅት እንዲረጋገጥና ለጥቅም የሚውልበትን ጥርጊያ የሚበጅ ነው። የአውሮፓውያን የመድኃኒቶችና ተቆጣጣሪ ድርጅት በዛሬው እለት ይፋ እንዳደረገው ማስኩዊሪክስ እና አር ቲ ኤስ ኤስ የሚሉ መጠሪያዎች የተሰጡት አዲስ የክትባት መድኃኒት ምንም እንኳ የብቃት ማረጋገጫ ምርመራው ድብልቅ ውጤት ቢያሳይም ለህፃናትና ለታዳጊ ልጆች የወባ መከላከያነት ይውል ዘንድ ፍቃድ ሊሰጠው ይገባል ብሏል። ግላክሶሚስ ክሊየን በመባል የሚታወቀው መድኃኒቶች አምራች ኩባንያ ፓት ወባ መከላከልና ቁጥጥር ዓለም አቀፍ ፕሮዤ እና ከሜሊንዳ ና ጋድስ ጌትስ የበጎ አድራጎት ተቋም ጋር በመተባበር የሰራው መድኃኒት ወባን ለመከላከል የሚያስችል የመጀመሪያው የዓለማችን ክትባት ነው የሚሆነው በወባ ትንኝ አማካኝነት የሚተላለፈውንና እንደ ዓለሙ የጤና ድርጅት ደብሊው ኤች ኦም ግምት በየአመቱ ቁጥራቸው ከ584,000 በላይ ለሚደርሱ ሰዎች መገደል ምክንያት የሆነውን ወረርሽኝ ለመከላከል የታለመ ነው። ደብሊው ኤች ኦ ጨምሮ እንዳመለከተው በየአመቱ ለወባ በሽታ ከሚጋለጡት ሰዎች ከ75 ከመቶ በላይ የሚሆኑት ሕፃናት፣ የሚበልጡትም ከአፍሪቃ ናቸው። ዩናይትድ ስቴትስ ናይጄሪያ ለመግዛት የጠየቀችውን ስትራቴጂያዊ የጦር መሳሪያ እንዳይሸጥላት መከልከሏ ጽንፈኛውን እስላማዊ ቡድን ቦኮ ሐራምን መርዳት ነው ሲሉ የሀገሪቱ ፕሬዚደንት ሙሐማዱ ቡሃሪ ወቀሱ። ሚስተር ቡሃሪ ሊሂሎ የተሰኘውና በሰብአዊ መብቶች ጥሰት ለሚከሰሱ መንግሥታት የጦር መሳሪያ ሽያጭን የሚያግደው የምክር ቤቱ እርምጃ ተወግዶ መሳሪያው እንዲሸጥላቸው በዚህ ሳምንት መጀመሪያ ላይ ዩናይትድ ስቴትስን ለማግባባት ያደረጉት ሙከራ አልተሳካላቸውም። አምነስቲ ኢንተርናሽናል የናይጄሪያን ጦር ሰራዊት 8,000 እስረኞችን በመግደል ይከሳል። ትናንት ከሊቢያ የባህር ጠረፍ ባሻገር ይቀዝፉበት የነበረው የላስቲክ ጀልባ ሰጥሞ ከአርባ በላይ ፍልሰተኞች ማለቃቸው ተገለጠ። አንድ የጀርመን መርከብ በአካባቢው ከሚያልፍ የጭነት መርከብ በደረሰው ጥቆማ ደርሶ ሌሎች ሰማንያ የሚሆኑትን በሕይወት አትርፏል። ሴቭ ዘ ቺልድረን የተሰኘው የረድኤት ድርጅት ቃል አቀባይ እንደገለጠው ከሆነ በሕይወት የተረፉት ሰዎች ከሴኔጋል፣ ከማሊና ከቤኒን የመጡ መሆናቸውን ተናግረዋል። ከሞቱት ሰባቱ ደግሞ በሰባትና በ16 ዓመት መካከል የሚገኙ ልጆች ናቸው ብለዋል። የጀርመኑ መርከብ ሌሎች 283 በእርዳታ ከባህር የወጡ ሰዎችንም አሻግሯል ሲል ሴቭ ዘ ቺልድረን ጨምሮ ገልጧል። ሁለት ሌሎች የአውሮፓ ህብረት አሳሽ መርከቦችም 669 ፍልሰተኞችን በዚህ ሁለት ለሲሲሊና ለደቡብ ኢጣሊያ ባለሥልጣናት አስረክቧል ተብሏል። ባለፉት ሰባት ወራት ጊዜ ውስጥ ብቻ ከ85 ሺህ በላይ ስደተኞች ኢጣሊያ መድረሳቸው ተዘግቧል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ቱርክ በሶሪያ ያለውን ራሱን እስላማዊ መንግሥት እያለ የሚጠራውን ነውጠኛ ቡድን ኢላማዎች በአየር መደብደቧን አስታውቃለች። ይህም ከጽንፈኛው ቡድን ጋር በሚካሄደው ጦርነት ጠልቃ መግባቷን አመልክቷል። ከጠቅላይ ሚኒስትሩ ቢሮ በተሰጠ መግለጫ መሠረት ሦስቱ የቱርክ ኤፍ 16 ተዋጊ ጀት አውሮፕላኖች ኪሊስ ክፍለ ሀገር ውስጥ በሚገኙ ኢላማዎች ላይ ጥቃቱን ለማካሄድ ዛሬ ማልደው የተነሱት ደቡብ ምስራቅ ግዛት ውስጥ ከሚገኘው ዲያርባክር ጣቢያ ነው። ጄቶቹ ተልኳቸውን ያለ ችግር ፈጽመው ወደ ጦር ሰፈራቸው ከመመለሳቸው በፊት አራት ቦምቦችን በሁለት የነውጠኛው ቡድን ዋና ጽህፈት ቤቶችና አንድ የመሰብሰቢያ ስፍራ ላይ መጣላቸውን መግለጫው ጨምሮ ገልጿል። ጠቅላይ ሚኒስትር ዳቩቶግሉ በጋዜጣዊ መግለጫ ሲናገሩ መንግስታቸው በቱርክ ላይ የሚፈጽመውን ጥቃት አይቶ እንዳላየ እንደማይሆን አስጠንቅቀዋል። በዚህ ዘመቻ መልእክታችን ግልጽ ነው ያሉት ጠቅላይ ሚኒስትሩ በድንበራችን አካባቢ ለሚፈጠር አስጊ ሁኔታ የጦር ኃይላችን ተገቢውን ምላሽ ይሰጥ ዘንድ ሙሉ ስልጣን አጎናጽፈለሁ ብለዋል። ቱርክ ሶሪያ በሚገኘው እስላማዊ መንግሥት ነኝ በሚለው ቡድን ላይ የአየር ድብደባ ስታካሄድ የዛሬው የመጀመሪያው ነው። ከሦስት ሳምንታት በፊት ደቡብ ምስራቅ አፍጋኒስታን ውስጥ በተካሄደ የአየር ድብደባ አንድ የአልቃይዳ ከፍተኛ የወታደራዊ ዘመቻ አስተባባሪ መገደሉን የዩናይትድ ስቴትስ ጦር ሰራዊት አስታወቀ። ፔንታገን የዩናይትድ ስቴትስ መከላከያ ሚኒስቴር፣ ዛሬ ባወጣው መግለጫ አቡ ካሊድ አልሱዋዳኒ በነሐሴ አራቱ ጥቃት የተገደለው ፓኪስታንን በሚያዋስነው ፓክቲካ ክፍለ ሀገር ውስጥ ነው ብሏል። አልሱዱዊን አልሱዳኒ የሱኒ ነውጠኞች የአጥፍቶ ጠፊና ፈንጂ ቀባሪዎች ቡድን ዋና አስተባባሪ እንደነበር የገለጠው የፔንታገኑ መግለጫ በዩናይትድ ስቴትስ በአፍጋኒስታንና ፓኪስታን ኃይሎች ላይ በተካሄዱ ጥቃቶችም ተሳትፏል ሲል አክሎበታል። መግለጫው አልሱዳኒ በአየር ጥቃቱ ከተገደሉ ሶስት አደገኛ ሰዎች አንደኛው ነው ይበል እንጂ ታዲያ የሌሎቹን ሁለቱን ግለሰቦች ስም አላሳወቀም። የዩናይትድ ስቴትስ መከላከያ ሚኒስትር አሽካርተር በመግለጫቸው በአካባቢውና በዓለም ዙሪያ ያሉ ጽንፈኞች ለሚያደርሷቸው ጥቃቶች ምላሽ መስጠታችንን እንቀጥላለን ነው ያሉት። የአቡ ከሊል አልሱዳኒ መገደል አልቃይዳ በዓለም ዙሪያ የሚያካሄዱን የጥፋት ዘመቻ በጽኑ ይጎዳል ተብሎም ይታመናል። በመጨረሻም በዩናይትድ ስቴትስ የሉዊዚያና ከተማ ፖሊስ ትናንት ማታ በአንድ የሲኔማ አዳራሽ ውስጥ ተኩስ ከፍቶ የራሱን ሕይወት ከማጥፋቱ በፊት ሁለት ሰዎችን የገደለውንና ሌሎች ዘጠኝ ያቆሰለውን ግለሰብ ማንነት ለይቷል። የላፋየት ከተማ ባለሥልጣናት የ59 ዓመት ዕድሜ ስላለው ተጠርጣሪ ስለ ጆን ራስል ሃውሰር ተጨማሪ መረጃዎችን እያሰባሰቡ መሆናቸውን ገልጸዋል። የከተማዋ ፖሊስ አዛዥ ጂም ክራፍት ግለሰቡን ለኑሮ ዓላማ የሌለው ዝም ብሎ የሚዋልል ሲሉ ገልጸውታል። ጆን ራስል ሐውሰር ትሬን ሬክ የተሰኘው ፊልም ሲታይ ጥቃቱን ባደረሰበት ወቅት በሲኔማ ቤቱ አዳራሽ ውስጥ አንድ መቶ ኃይል ሰዎች ነበሩ ተብሏል። ፕሬዚደንት ባራክ ኦባማ ስለ ድንገቱ ወደ ኬንያ በበረራ ላይ እንዳሉ በብሔራዊ ጸጥታ አማካሪያቸው በሊሳ ሞናኮ ማብራሪያ ተሰጥቷቸዋል። ቲማቸው ምርመራውን እየተከታተለ በየ ጊዜ ውጤቱን እንዲያሳውቃቸው ፕሬዚደንቱ መመሪያ መስጠታቸውን የማስታወቂያ ሚኒስትራቸው ጆን ኤርነስት አስረድተዋል። ለሰዓቱ ያሉን ዜናዎች በዚሁ ይጠቃልላሉ። ይህ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ነው። በ19 በ2ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እንገኛለን። ቴሌ ላይም ቤክ እየመራ ያለው ይህ ፕሮግራም የሚስተናገደው ደግሞ በእኔ በአዲሱ አበበ እና በሰለሞን ክፍሌ ነው። አሁን ወደ ዕለቱ አብይ ርዕስ። ከጥቂት ደቂቃዎች በፊት ናይሮቢ የገቡት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አፍሪካ ውስጥ የሚፈሰውን የአሜሪካ መዋለ ንዋይ በከፍተኛ መጠን የማሳደግን አስፈላጊነት ይናገራሉ ተብሏል። ፕሬዚዳንቱ ንግግራቸውን የሚያደርጉት ለመጪዎቹ ሁለት ቀናት ኬንያ ውስጥ ለሚካሄደው ዓለም አቀፍ የሥራ ፈጠራ ጉባኤ መሆኑም ታውቋል። አፍሪካ ውስጥ ከተፈጠሩት ስራዎች ከግማሽ በላይ የሚሆኑት በአነስተኛና ጥቃቅን መስኮች ያሉ ሲሆን የብዙዎቹ ባለቤቶች ደግሞ ሴቶች መሆናቸውን የአሜሪካ ባለሥልጣናት ተናግረዋል። የዋይት ሐውስ ዘጋቢያችን አውሮፓንዴ ከአንድ ሩዋንዳ ውስጥ በዩናይትድ ስቴትስ ድጋፍ በሺዎች ሕይወት ላይ ለውጥ አስገኝተዋል የተባሉ የዕደ ጥበብ ውጤቶች ወደ ውጭ ላኪ ጋር ተወያይታ ነበረ። ዝርዝሩ ሰሎሞን አባተ ይዞታል። የሩዋንዳው ጅምላ ፍጅት ብዙ ቤተሰቦችን አውድሟል። ሴቶች ለኑሯቸው ራሳቸው ብቻቸውን እንዲፏችሩ አስገድደዋል። ጃኔት ንኩባና እና እህታቸው ግን ሴቶቹ ራሳቸውን እንዲችሉ ለማድረግ አንዳች መላ አንዳች መንገድ ፈጠሩ። በሴቶች የሚሰሩ ዘንቢሎችና ሰፌዶችን ከግዙፉ የሸቀጦችና ቁሳቁስ ንግድ ድርጅት ሜሲስ ጋር በመተባበር ለሰፊው የአሜሪካ ገበያ ማቅረብ ጀመሩ። ለዚህ ደግሞ የተጠቀሙት ያቋቋሙትን ገሃያ ሊንክስ የሚባል ኩባንያ ነው። በሩዋንዳ ማህበረሰቦች ውስጥ ሶስት ሺህ ሴቶች ራሳቸውን እንዲችሉ አድርገናል። እነዚህ ሴቶች ዳግመኛ ጎዳና ወጥተው አይለምኑም። ለጤንነታቸው ጥበቃ የራሳቸውን ዋስትና መግዛት ተችሏቸዋል። ለልጆቻቸው ትምህርት ቤት ይከፍላሉ። ለስኬቶቻቸው ኩባና ውለታውን የሚሰጡት በ1992 ዓ ም የዩናይትድ ስቴትስ መንግስት ላወጣው አጎዋ በሚል ምሕፃር ለሚጠራው የአፍሪቃ የእድገትና የተጠቃሚነት እድል ሕግና በአሜሪካ መንግስት ለሚደገፈው የዩናይትድ ስቴትስ የአፍሪቃ ልማት ድርጅት ነው። አጎዋ ገበያውን ፈጠረ፣ እንኩባና ከአስር ዓመታት በፊት የዛሬውን ትልቅ ሥራቸውን አቧራ ጠርገው እንዲጀምሩ ገንዘብ አበደረ። የዩናይትድ ስቴትስ አፍሪካ ልማት ድርጅት ሊቀመንበር ጃክ ሌስሊ እንደሚሉት የተቋማቸው ተልእኮ ከአህጉሪቱ ስራዎች ወደ ግማሽ ያህሉን ለሚፈጥሩት ግን ድጋፍ ሳያገኙ ለኖሩት ንግዶች ድጋፍ መስጠት ነው። አፍሪካ ከውጭው ቀጥተኛ መዋሌ ነዋይ የምታገኘው ሶስት ከመቶውን ብቻ ነው። በመሆኑም እነዚህን የእድገት ሞተሮችና በውኑ እነዚህን ሥራ እየፈጠሩ ያሉ የንግድ ድርጅቶችን መርዳት እጅግ በጣም አስፈላጊ ነው። ደግሞም እኮ ጥሩ መዋለ ነው አይናቸው። ፕሬዚደንት ኦባማ በኬንያ የሚያደርጉት ጉብኝትና በዓለም አቀፉ የሥራ ፈጠራ ጉባኤ ላይ ንግግር ማድረጋቸው በአፍሪካ የምጣኔ ሀብት እንቅስቃሴዎች እንዲስፋፉ አዲስ ሞገድ ይፈጥራል ብለዋል ሊቀመንበር ሌስሊ ን ሳቫና በምስራቅ አፍሪካ የአሜሪካው ሲሊኮን አይነት በሳቫና እንደሚፈጠር ይወራል። ይህ ደግሞ በጣም የተንቀሳቃሽ ቴክኖሎጂን እድገት የሚያመላክት ነው። በብዙ ረገድ ስንመለከተው፣ ለምሳሌ በተንቀሳቃሽ ባንክ አጠቃቀም ኬንያውያን ከዩናይትድ ስቴትስ ቀድመው እናገኛለን። ሀሳቡ አነስተኛና ጥቃቅኖቹን የአፍሪቃ ሥራ ፈጣሪዎች ማጠናከር ብቻ አይደለም። የዩናይትድ ስቴትስ አፍሪካ ልማት ድርጅት በምህፃር ዩሳድፍ ይባላል ጂኢን ከመሳሰሉ ግዙፍ የአሜሪካ ኩባንያዎች ጋር እየተጣመረ አፍሪካውያን ይበልጥ የኤሌክትሪክ ኃይል እንዲያገኙ ለማድረግም ይሠራል። የጂኢ አፍሪካ ዋና ሥራ አስኪያጅ አየርላንድ በአፍሪካ ላይ ብርቱ ተስፋና እምነት አላቸው። ይሁን እንጂ በቂ መሠረተ ልማት ለምጣኔ ሀብት እድገት ቁልፍ መሆኑን ያስታውሳሉ። የኃይል መኖር እጅግ አስፈላጊ ነው። ፋብሪካዎችን ለመሳብ ኃይል ያስፈልጋል። የከርሰ ምድር ሀብት ለማምረት ይሁን ነዳጅ ለማውጣት፣ እንዲሁም ለገበያ አዳራሾች መብራት አቅርቦት ኃይል አስፈላጊ ነው። ስለዚህ በርከት ያሉ የአፍሪቃ ሀገሮችን ስናይ ከፍተኛ የኃይል ምንጭ እጥረት እንዳለ እንገነዘባለን። ጂኢዩ ሳድፍ የሚሰሩት ትናንሾቹ ቢዝነሶች ወይም ንግዶችና ሥራዎች የኤሌክትሪክ ኃይል ከዋናው የስርጭት መረብና መስመር ውጭ ከሆነ ምንጭ እንዲያገኙ ለማስቻል ነው። በሥራ ፈጣሪዎች ላይ በተለይ ደግሞ በሴቶች ላይ ነዋይ ማፍሰስ ሰውን በመላ ሀገሪቱ ራሱን ለማስቻል ቁልፍ ነው ይላሉ ሚስን ኩባና እኛን ራሳችንን እንድንችል ማገዝ የስራ እድልን ለእኛ መፍጠር ለቀጣዩ ትውልድ ነገን ለሚረከበው ትውልድ ቀና መንገድ መዘርጋት ነው። አድማጮች፣ ወደ መጽሔቱ የትንታኔ ክፍል እናልፋለን። ሰማያዊ ፓርቲ አባሎቼና ብዛት ያላቸው የፓርቲው መሪዎች እየታሰሩብኝ ነው ሲል አስታውቋል። ያለው ሁኔታም እጅግ አስፈሪ ሆኗል ሲሉ ስጋታቸውን የገለጹት የፓርቲው ፕሬዚደንት፣ ቀደም ሲል የታሰሩትም ሆኑ አሁን በመታሰር ላይ ያሉት በፖለቲካ አመለካከታቸው ብቻ ነው ብለዋል። መለስካቸው አማ ዝርዝሩን አድርሶናል። የሰማያዊ ፓርቲ ፕሬዚዳንት አቶ ይልቃል ጌትነት እንደሚሉት በአሁኑ ጊዜ መንግስት በፓርቲው አባላትና ደጋፊዎቹ ላይ በተለይም በተለያዩ የሀገሪቱ ክፍሎች በሚገኙ የፓርቲው አመራር አባላት ላይ ዘመቻ በሚመስል ሁኔታ እስራት እየፈጸመባቸው ይገኛል። አንዳንድ የሚወሰዱ እርምጃዎች በእጅጉ መደናገር ከመፍጠራቸው አልፎ አስፈሪና አስደንጋጭም እየሆኑ ነው ሲሉ አቶ ይልቃል ሁኔታውን ይገልጹታል። ያለው ሁኔታ እጅግ አስፈሪና አስደንጋጭ ነው። በሰላማዊ መንገድ ትግላችን እናደርጋለን ብለው ይህንን ህገ መንግሥቱንና ያለውን ህግ አክብረው ለገቡ ሰዎች እኛም ቢሆን ልናስረዳቸው የምንችል ምክንያት እስከምናጣ ድረስ ነው ለአባሎቻችን ችግር እየደረሰብን ያለው። እንደው እንደ ምሳሌ ያህል ብጠቅስልህ ባህር ዳር አካባቢ ባሉ በምዕራብ ጎጃም፣ በጎንደር አካባቢ ያሉ ሰዎች ወደ 37 ያህል ሰዎች ባህር ዳር ማረሚያ ቤት ውስጥ ይገኛሉ። እነዚህ ሰዎች 15 ያህሉ ሰሞኑን በቅርብ ጊዜ በዚህ አንድ ወር ውስጥ የታሰሩ ናቸው። ሌሎቹ ደግሞ ሀያዎቹን በምርጫው ሰሞን እውከትና ብጥብጥ ታስነሳላችሁ ተብለው በምርጫ ሰሞን የታሰሩ ናቸው። በአቶ ይልቃል አስተያየት ከቅርብ ጊዜ ወዲህ እየተፈጸመ ነው ያሉት የስር እርምጃ አስባችኋል የሚል ምክንያትም እየተሰጠው ነው ብለዋል። ይሄው አልበቃ ብሎ ደግሞ አሁን ሰሞኑን በጣም በገፍ በሆነ ሁኔታ ከሸዋሮቢት አምስት ያህል ከፍተኛ አመራሮቻችንን እዚህ ማዕከላዊ እስር ቤት አምጥተው አስረዋቸዋል። አሁን ለነሐሴ ሶስት ተቀጥረዋል። እነሱም ክስ አልተመሰረተባቸውም። እንደዚሁ አዲስ አበባ ላይም እንደዚሁ ዋና ዋና የምንላቸውን አባሎቻችንን ህውከትና ብጥብጥ ልታስነሱ አስባችኋል የሚል ነው። እንግዲህ ማሰብ ሁሉ እዚህ ሀገር ላይ ወንጀል ሆነ። እንደምታውቀው አዲስ አበባ ላይ ነው ሁላችን የምንኖር። አንድም የተፈጠረ ነገር የለም የሆነ ነገር የለም፣ ግን አስባችኋል የሚል ነው። እንደውም በጊዜ ቀጠሮ ቀን ይቀያይሩታል። በሚደንቅ ሁኔታ አንድ ቀን ህውከትና ብጥብጥ ልታስነሱ ይሏቸዋል። ይህንን የሚያሳይ ምንም አይነት መረጃ የለህም ሲሏቸው ሌላ ጊዜ ደግሞ ለግንቦት ሰባት ልትመለመሉ ስትሉ ደርሰንባችኋል ይሏቸዋል። እና በአጠቃላይ የዘመቻ ስሩ በተጠናከረ ሁኔታ ቀጥሏል። ለመሆኑ በእነዚህ አካባቢዎች ብጥብጥ ነበረ የሚያውቁት ምንም አይነት ብጥብጥ የለም፣ ሁከትም የለም፣ ብጥብጥም የለም። ሰዎችንም ሲይዟቸው ከየስራ ቦታቸው፣ ከመኖሪያ ቤታቸው፣ አንዳንዴም በመዝናኛ ቦታዎች በተረጋጋ ሁኔታ ከጓደኞቻቸው ጋር በሚያደርጉት ውይይት ላይ ነው የተያዙት እና የሚመስል ነገር እንኳን በከተማውም ሆነ በተያዙበት አካባቢ፣ በስራ አካባቢያቸው ምንም እንደዚህ ይህንን የሚያሳይ ነገር የለም እና የሚገርመውም ይሄ ነው። ከተያዙም በኋላ ፍርድ ቤት ሲያቀርቧቸው ያንን የሚያሳይ ምንም አይነት መረጃ አይቀርብባቸውም። አንዳንዶቹ እንደ አንድ ፍርድ ቤት ቢስሏቸው ሌላ ፍርድ ቤት ውስጥ ይዘዋቸው ይሄዳሉ። አዲስ አበባ ላይ እንደምሳሌ ጠቅስል ደብሬ አሸናፊን ሶስት የተለያየ ፍርድ ቤት ውስጥ ወስደውታል። መንግስት የሚያወጣቸው መግለጫዎች የሚናገሩት ብዙ ጊዜ በአሁኑ ጊዜም ማለት የኢህአዴግ መንግስት ስልጣን ከያዘበት ጊዜ ጀምሮ የፖለቲካ አመለካከታቸው ያሳስራቸው ሰዎች የሉ የፖለቲካ እስረኛም የለም። እና ወንጀል ሲሰሩ የተገኙ ናቸው የሚል አስተያየት ነው የሚሰጠው ብዙ ጊዜ። እርስዎ ከዚህ አኳያ ምንድን ነው ያሉት አስተያየት? አንደኛ እንግዲህ ወንጀል ምንድን ነው የሚለውን ነገር በግልጽ ማየት ያስፈልጋል። እነዚህ ሰዎች አሁን ከታሰሩ ሰዎች ውስጥ እንደው እንደ ደረቅ ወንጀል የሚባል በመስሪያ ቤት ገንዘብ አጥፍቶ በስራ ቦታው ሳይገኝ በአካባቢው ሰዎች ጋር ተጣልቶ ይሄን ንብረት አጉድሎ ይሄን አጥፍቶ በዚህ ሰዓት በዚህ ጊዜ ይህንን ወንጀል ፈጽሞ የሚል ክስ የለባቸው። ብዙ የሚቀርቡ ክሶች ከፖለቲካ አመለካከት ጋር የተያዙ ነገሮች ናቸው እንደዚህ አይነት ነገሮችን እንግዲህ ወንጀል ናቸው ካል ኢትዮጵያ ከአገዛዝ ወደ ዲሞክራሲ ስትሸጋገር በታሪክ የሚታይ ነገር ነው የሚሆነው ልክ ትልቁ የአፍሪካ አባት የሚባሉት ኔልሰን ማንዴላም በሽብርተኝነት ድርጅታቸውም እሳቸውም ተወንጅለው እንደነበረ ና አሁን ደግሞ ኢትዮጵያ ውስጥ በአፍሪካ ህብረት ጽህፈት ቤት ውስጥ በማንዴላ ስም የተሰራ አዳራሽ እንዳላቸው ሁሉ እነዚህም ሰዎች ምናልባት እንግዲህ በዚህ መንግስት በፖለቲካ አስተሳሰባቸው ወንጀለኛ የተባሉ ሰዎች በሚቀጥለው ምናልባትም በህፃናት መማሪያ መጽሐፍ ውስጥ ለኢትዮጵያ የዲሞክራሲ እና የሰብአዊ መብት መከበር ልዩ አስተዋጽኦ ያደረጉ ሰዎች ተብለው የሚጻፉበት ነገር ሊመጣ ይችል ይሆናል። ያ ካልሆነ በስተቀር ወንጀል በደረቅ ወንጀል በሚታወቅበት ሁኔታ ውስጥ በአንዳቸውም ላይ የሚመስል እንኳን አይነት ነገር የቀረበ ማስረጃና የሚታይም ፍሬ ያለው ነገር አልቀረበም። በዚህ ጉዳይ አቶ መለስካቸው ግን አንዳንዶቹ አባሎቻችሁ በሽብር ወንጀል ተጠርጥረው እንደታሰሩ እናውቃለን። ሽብርን በዓለም ላይ እናውቀዋለን ምን አይነት እንደሆነ ዜጎችን አይናቸው እየተቅለበለበ የሚያርድ ነው። ሽብር ያየ ነው። ዜጎቻችን ያደረሰውን ብዙዎቹ በሰላማዊ ቦታ ላይ በሚዝናኑበት ቦታ ቦምብ ታጥቆ ገብቶ ንብረትም ሆነ ህይወትን በጭካኔ የሚያጠፋ ነገር ነው። እነዚህን የታሰሩና አሁንም እየተፈለጉ ያሉ ሰዎችን ያልከኝ እንደሆነ በተፈጥሯቸው ለማህበረሰብ የሚቆሙ በስራ ቦታቸው የሚከበሩ እውነትን የሚናገሩና ከራሳቸው ህይወት በላይ ለሀገርና ለማህበረሰብ ቁም ነገር እንሰራለን ብለው ለየት ተቀድ ራሳቸውን ጎርተው የሚሰሩ ሰዎች ናቸው። ሰውን ክፉ ቃል መናገር እንኳን ማስቀየም የሚፈሩ ሰዎች ናቸው። እንደዛ ሽብር የሚባለውን አሰቃቂና ክፉ ተግባር ሊፈጽሙ የሚችሉ በፍጹም ስነ ልቦናቸው አጠቃላይ የኢትዮጵያም ሁኔታ ያንን የሚያደርግ አስተሳሰብ ያለን ሰዎች አይደሉም። እነዚህም የተከሰሱ ጓደኞቼ በምንም አይነት ያ እንዲጠፋ ያ እንዳይኖር ለሀገራቸው ሌትተቀን እያሰቡ በሀገራቸው ሰላማዊ የስልጣን ሽግግር እንዲኖር፣ ዲሞክራሲ እንዲመጣ፣ የመድበለ ፓርቲ ስርዓት እንዲያብብ ራሳቸውን እንደ ጦፍ እያነደዱ የሚሰሩ እውነተኛ የኢትዮጵያ ልጆች እንጂ በእንዲህ ያለው ነውረኛ ተግባር የሚታሙም የሚጠረጠሩ ሰዎችም አይደሉም። በአብዛኞቹ የቅርብ ጓደኞችና ወዳጆችም ስለሆኑ እንደ ፖለቲካ ፓርቲ መሪ ብቻ ሳይሆን በጣም አመሰግናለሁ። እግዚአብሔር መለስካቸው እናመሰግናለን። ከሰማያዊ ፓርቲ ፕሬዚዳንት አቶ ይልቃል ጋር ነው የተወያየው። ወደሚቀጥለው እናልፋለን። የደቡብ ሱዳን ወገኖች በኢጋድ ፕላስ የጸደቀውን የስምምነት ሰነድ የማይቀበሉ ከሆነ እርምጃ እንደሚወሰድ በሱዳንና ደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ አምባሳደር ዶናልድ ቡዝ አስታወቁ። ሰነዱ ዛሬ ለደቡብ ሱዳን ተደራዳሪዎች ተሰጥቷል። እስክንድር ፍሬው ነው ዘገባውን የላከው። ዛሬ ለደቡብ ሱዳን ተደራዳሪዎች የተሰጠው ሰነድ ተፋላሚዎቹን ወገኖች ያግባባል የተባለና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ልኡካን የተዘጋጀ ነው። የተካተቱት የስምምነት ነጥቦች ግን በተደራዳሪዎቹ የተነሱና ውይይት የተደረገባቸው መሆናቸውን የኢጋድ ልዩ ልኡክ ጄኔራል ላዛሮ ሲምቢዮ ተናግረዋል። ስ ሰነዱ ባለፉት አስራ ስምንት ወራት የተነጋገራችሁባቸውን ግብአት የሚሆኑ ነጥቦች አካትቷል። የመላውን የደቡብ ሱዳንን ሕዝቦች ፍላጎትና ጥቅምም እንደዚሁ ሊስማማችሁና ሊያስኬዳችሁ የሚችልና አገራችሁን እንደ ገና ለመገንባትም ጥሩ መንደርደሪያ የሚሆንም ነው። በስነ ስርዓቱ ላይ የተናገሩት የደቡብ ሱዳን መንግስትና የተቃዋሚዎቹ ዋነኛ ተደራዳሪዎች ሰነዱን ተመልክተው ለድርድር እንደሚመለሱ ገልጸዋል። ወደ ዝርዝር ሁኔታዎች ግን አልገቡም። የኢጋድ ፕላስ አደራዳሪዎች ይህ ሰነድ የመጨረሻ እንዲሆንና እንዲፈረም ይፈልጋሉ። አሜሪካ፣ እንግሊዝና ኖርዌይን በመወከል የተናገሩት በሱዳንና በደቡብ ሱዳን የአሜሪካ ልዩ ልዑክ አምባሳደር ዶናልድ ቡዝ ሰነዱ ለሰላም የተሻለ መንገድ እንደሚጠርግ አስረድተዋል። የደቡብ ሱዳን ወገኖች ይህንን ሰነድ ውድቅ ካደረጉ ግን እርምጃ እንደሚወሰድ አስጠንቅቀዋል። ግልጽ መሆን እፈልጋለሁ። ተፋላሚዎቹ ወገኖች ሰላምን ውድቅ ካደረጉ ይህን የሚፈጽሙት ላይ የቅጣት እርምጃ ለመውሰድ በጋራ ቆርጠናል። የደቡብ ሱዳን ወገኖች በዚህ ረቂቅ ሰነድ ላይ ለመወያየት እንደ አውሮፓውያን አቆጣጠር የፊታችን ነሐሴ 5 ወደ አዲስ አበባ እንደሚመለሱ ይጠበቃል። ነሐሴ 17 ደግሞ የመጨረሻው ስምምነት መፈረም አለበት። ሁኔታዎች በታሰበው መንገድ ከሄዱ በደቡብ ሱዳን ለሶስት ወራት የሚቆይ ቅድመ የሽግግር መንግስት ጊዜ ይኖራል። ከዚያም ለሁለት ዓመት ተኩል የሚቆየው የሽግግር መንግስት ይመሰረታል። የአሁኑ ፕሬዝዳንት ሳልቫኪር ማያርዲትም ይህንን የሽግግር መንግስት ይመራሉ። ተቀናቃኝ ያገኛቸው ዶክተር ሪያክ ማቻር ተቀዳሚ ምክትል ፕሬዚዳንት ይሆናሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ ይህ ፕሮግራም የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። እናንተ በነጻው ተዘዋዋሪ ቁጥር የውስጥ መስመር አሳራት ከላካችሁልን መካከል ለአሁኑ እነዚህን መርጠናል። ያሬድ እባላለሁ። የእኔ መልእክት የሚተላለፈው ከሜልበርን አውስትራሊያ ነው። ዋናው መልእክቴ ስለ ፕሬዚዳንት ኦባባ ወደ ኢትዮጵያ የመሄድን ጉዳይ ነው። ፕሬዚዳንት ኦባማ ወደ ኢትዮጵያ ቢሄዱም ባሄዱም ለኢትዮጵያ ሕዝብ የሚመጣው ምንም አይነት ጥቅም ያለ አይመስለኝም። ምክንያቱም ፕሬዚዳንት ኦባማ ለራሳቸው ሀገር ጥቅም ለአሜሪካ ፕሬዚዳንት እንጂ ለኢትዮጵያ ፕሬዚዳንት ስላልሆኑ ምንም አይነት ለውጥ ያመጣሉ ብዬ አልገምትም። አመሰግናለሁ። ሄሎ ቢሮዎች እንደት ነሱ ቶ ብርሃኑ ነጋን ወደ አስመራ ገቡ የሚል ዜና ስትቀርቡ ሰምቻለሁ። እግዚአብሔር መድኃኔዓለም ተሳቸው በር ሂድና መድኃኔዓለም፣ ለህዝቡ እዚያ ለተሰለፉት ለህጻናቶቹ፣ እዚህ ከተማ ያለው ሳይሆን እዚያ ለህጻናቶቹ በቴሌቪዥን እንደሚታዩት አንዳንድ ፍሬ ህጻናቶች ናቸው። ለእነሱ ስል መድኃኔዓለም ጣሊያንን ጦርነት በአይሮፕላንና በታንክ የታገዘውን ጦር አሽመድ አሽመድምዶ የለቀቀው ድል ያደረገው መድኃኔዓለም እና ቅዱስ ጊዮርጊስ ናቸው። ድሉን ለእነሱ ኢትዮጵያ ህዝብ ድሉን የእነሱ ያደርግላቸው መድኃኔዓለም እኛም እግዚአብሔርን እንለምናለን። እሱ ይርዳቸው፣ ቤተሰቦቻቸውን እግዚአብሔር ይጠበቅላቸው። ወባማ ግን ሄዱም አልሄዱም እኮ የኢትዮጵያ ህዝብ የሚያደረጉለት ነገር የለም። የሚቀራቸው ሁለት ዓመት ነው። ምን ያህል ምን የሚያደረጉልን ነገር አለ? እኛ ህዝብ እርስ በራሱ አገሩን ለሀገሩ ለራሱ ኢትዮጵያን በኢትዮጵያዊነት እንጂ ማንም የውጭ እንትን የሚያደረግልን ነገር የለም። ስለዚህ እኛው እንጠናከርና እኛው እግዚአብሔርን እየለመናገራቸው ያን ህዝብን ተጦርነት እርስ በራስ ተመፋጀት መድሃኔዓለም ሰላሙን አምጥቶ እርቁ ሰላሙን አምጥቶ የመንግስትንም ልብ አራርተው እንግዲህ ስምምነቱን ይስጣቸው። እሳቸው ቢያስታረቁም ጥሩ ነው። ከህዱ ምን ቃላቸው አጭር ነው። የሆነው ሆኖ ግን ድቡ ነው ኢትዮጵያ ይላለሁ። አመሰግናለሁ። በጣም የሚያሳፍር ነገር እየሰማን ነው። ተቃዋሚ ነን የሚሉ ሰዎች፣ የተቃዋሚ አመራር፣ የተቃዋሚ ህግ ለመሆን ያውቁታል አንድ ፕሬዚደንት፣ ያውም የአሜሪካን ያህል ያነጋግረን ሲሉ ምን ማለት ነው? እንዲያው የፕሮቶኮል ህግና ስርዓት ያውቃሉ? አንድም ወንበር ሳይኖራቸው ተቃዋሚ ነን ማለት፣ ከአሜሪካ የሚያህል መንግስት እንነጋገር ማለት በኢትዮጵያ ምንም አይነት ተቃዋሚ የሚረባ ተቃዋሚ ፓርቲ እንደሌለ ግምት ከማሰጠት በስተቀር ፕሬዚደንት ኦባማን ማነጋገር እንደማይችሉ ማወቅ አለባቸው። ለአዳመጣችን አመሰግናለሁ። አስተያየት የላካችሁልንን አድማጮች ሁሉ እናመሰግናለን። ተዘዋዋሪውን የስልክ መስመር ለማስታወስ 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይል ለመጠቀም ለምትፈልጉ ደግሞ አድራሻ ሆርን አት ቪኦኤ ኒውስ ዳት ካም ነው። ይህ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ነው። ዝግጅታችን በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እስከ አራት ሰዓት ይቀጥላል። ከምሽቱ ልክ ሶስት ሰዓት ተኩል ሆኗል። ቀጥሎ የሚቀርበው በፕሬዚዳንት ኦባማ የኢትዮጵያ ጉዞ ላይ የተቀነባበረ ዘገባ ነው። ቀደም ሲል ከዜናው እንደሰማችሁት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ዛሬ ማታ ናይሮቢ ገብተዋል። በመቀጠልም ኢትዮጵያን ይጐበኛሉ። ፕሬዝደንቱ በኬንያ ቆይታቸው ናይሮቢ በሚካሄደው ዓለም አቀፍ የንግድ ፈጠራ ጉባኤ ግሎባል አንተርፕረነርሺፕ ሳሚት ላይ ይካፈላሉ። የአሜሪካ ድምጿ ካሮል ካስቴል እዚህ ዋሽንግተን ዲሲ የሚገኘው የዓለም አቀፍ ጉዳዮች ምሁራዊ ጥናትና ምርምር ተቋም ውድሮ ዊልሰን ማዕከል የአፍሪካ ፕሮግራም ዲሬክተር የሆኑትን ሞንዴ ሙያንጓን ስለ ፕሬዚደንቱ የሁለቱ አገሮች ጉብኝት፣ ስለ ዓለም አቀፉ ጉባኤ ያነጋግራለች። ቆንጅታየ ታቀርባለች። አቀርባለች በስልጣን ላይ ያሉ የዩናይትድ ስቴትስ መሪ ኢትዮጵያን ሲጎበኙ ፕሬዚደንት ባራክ ኦባማ የመጀመሪያ ነው የሚሆኑት። የኢትዮጵያ ጉብኝታቸው ጥያቄዎችን አስነስቷል፣ ምክንያቱም ኢትዮጵያ በምጣኔ ሀብት ረገድ ከፍተኛ ስኬት ያስመዘገበችና እያደገች ያለች ሀገር መሆኗ እንዳለ ሆኖ ከባድ ችግሮች አሉባት። ጋዜጠኞች ላይ ከባድ አፈና ይካሄዳል። ይህ ባለበት ፕሬዝደንት ኦባማ የሚያደርጉት ጉብኝት የተሳሳተ መልእክት ያስተላልፋል የሚሉ ነቀፋዎች አሉ። ምን አስተያየት አሎት? በማለት ካሮል ካስትል ለዊልሰን ማዕከሏ የአፍሪካ ፕሮግራም ዲሬክተር ካነሳችው ጥያቄ እንጀምራለን። የኢትዮጵያ ጉብኝታቸው በራሱ ትልቅ ግምት የሚሰጠው ሆኖ ሳለ ጉብኝቱን እንደ አፍሪካ ሕብረት ጉብኝት አድርጎ መመልከትም ይገባል ይላሉ። አፍሪካን በሚከታተለው ማህበረሰብ ውስጥ ሁለቱንም ኬንያና ኢትዮጵያን ለፕሬዝዳንቱ ጉብኝት መምረጣቸው በአንዳንዶች ዘንድ ውዝግብ ያስነሳ ጉዳይ ይመስለኛል። ሁለቱንም ሀገሮች አስመልክቶም የውዝግቡ መንስኤ የሆነው ቁልፉ ጉዳይ የአስተዳደርና የሰብአዊ መብት ጉዳይ ነው። ነገር ግን ኬንያና ኢትዮጵያን በተለይ ጸጥታን በሚመለከቱ ጉዳዮች የዩናይትድ ስቴትስ ቁልፍ አጋሮች መሆናቸውን ማስታወስ ይገባናል። ሁለቱም ሀገሮች በሶማሊያ ባለው ሁኔታ ከባድ የሆነ ፈተና የተደቀነባቸው ሀገሮች ናቸው። ይህ የጸጥታ ችግር ደግሞ በአጠቃላይም የአፍሪካ ቀንድን አልፎም ዓለም አቀፍ ስጋት ነው። በዚህ ረገድ ሁለቱም ሀገሮች የዩናይትድ ስቴትስ ሸሪኮች ናቸው። ፕሬዚዳንቱ የሚያደርጉት ጉብኝት ሁለቱ ሀገሮች በክልሉ ሰላምና ጸጥታን ለማስፈን እንዲሁም አልሸባብን ለመታገል ስለሚያበረክቱት አስተዋጽኦ በግንባር ተገኝተው ለማመስገን እድል ይፈጥርላቸዋል። ሁለቱ ሀገሮች በተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮ ውስጥ ስለሚጫወቱት ሚናም እንዲሁ። ኢትዮጵያ ለተባበሩት መንግስታት ድርጅት የሰላም ተልእኮዎች በምታዋጣቸው ወታደሮች ብዛት ከዓለም አራተኛ ስትሆን ኬንያ 29ኛ ነች። ከዚህም በላይ በደቡብ ሱዳንና በመካከለኛው አፍሪካ ሪፐብሊክ ግጭቶች የሚጫወቱት የሽምግልና ሚናም አለ። እነዚህ ትልቅ ስፍራ ሊሰጣቸው የሚገባ ይመስለኛል። አስተዳደር እና ሰብአዊ መብቶችን በሚመለከት የሚሰሙት ስጋቶችም ተገቢ ስጋቶች ናቸው። ፕሬዚዳንቱ በሁለቱም ሀገሮች በሚያደርጓቸው ጉብኝቶች ጉዳዩን እንዲያነሱ ማበረታታት ያስፈልገናል። እንደሚያነሱም እርግጠኛ ነኝ። እነዚህን ጉዳዮች ለማንሳት አመቺ እድል ማግኘት ወሳኝነት አለው። ምክንያቱም ዩናይትድ ስቴትስ በተአማኒነትና መርሆቿን ተሞርክዛ ድምጿን ማሰማት የምትችልባቸው ጉዳዮች ስለሆኑ አፍሪካውያንም እንደ ህዝብ ከዩናይትድ ስቴትስ ይህንን ይጠብቃሉ። በዚህ ጉዳይ መጨመር የሚፈልገው ነገር አለ። የኢትዮጵያ ጉብኝታቸውን የምናይበት መንገድ ትልቅ ቦታ አለው። ኢትዮጵያን የሚጎበኙ መሆኑ በራሱ ትልቅ ነገር ቢሆንም የኢትዮጵያ ጉብኝት ብቻ አድርገን ሳይሆን ወደ አፍሪካ ህብረት የሚያደርጉት ጉዞ አድርገን ብንመለከተው ደግሞ የበለጠ ክብደት ይሰጠዋል። በዚያ መልኩ ካየ ነው። ጉብኝቱ ፕሬዚዳንት ኦባማ ሃምሳ ሶስት አባል ሀገሮች ባሉት አህጉራዊ ህብረት መድረኩን ተጠቅመው ለአፍሪካውያን ለዜጎቹ በእነዚህ በተነሱት ቁልፍ ጉዳዮች ዙሪያ የሚናገሩበት እድል ይፈጥርላቸዋል። ፕሬዚዳንቱ ይህን እንደሚያደርጉም እተማመናለው በእርግጥም ቀደም ሲል እንዳልኩት በጉዳዩ ብዙ ተጽፎበታል ብላ ትቀጥላለች ጋዜጠኛ ካሮል ካስትል። ለምሳሌ ዋሽንግተን ፖስት ጋዜጣ ኢትዮጵያ በጋዜጠኞችና የፖለቲካ ተቃዋሚዎች አፈናዋ በአህጉሩ ግንባር ቀደም ነች በማለት ፖስት የፕሬዚደንቱን የኢትዮጵያ ግብኝት ውሳኔ አጥብቆ ነቅፏል። ስለዚህ ፕሬዚደንት ኦባማ እጅግ አንገብጋቢ የሆነውን የጸረ ሽብርተኛ ትግል አጋርነትና የሰብአዊ መብት ከበሬታውን ሚዛናዊ በሆነ መንገድ ለማንሳት የሚችሉበት ሁኔታ ይኖራል ብለን ተስፋ እናደርጋለን ስትል ትቀጥላለች። ኬንያ ናይሮቢ ውስጥ የሚከፈተውና ፕሬዚደንት ባራክ ኦባማ የሚካፈሉበት ዓለም አቀፍ የንግድ ስራ ፈጠራ መሪዎች ጉባኤ በአፍሪካ ሲካሄድ የመጀመሪያ ጊዜ ነው። ስለዚህ ጉባኤና ፕሬዚደንቱ መገኘታቸው ያለውን ትርጉም ያውሱን በማለት ትቀጥላለች። ይህ ጉባኤ ለዩናይትድ ስቴትስ ብቻ ሳይሆን ከተቀረው ዓለም በተለይም ኢኮኖሚያቸው እያደገ ካሉ ሀገሮች ጋር ላላት ግንኙነት ትልቅ ትርጉም ያለው ነው። እንደ እውነቱ ከሆነ ዓለም አቀፍ የንግድ ፈጠራ መሪዎችን ጉባኤ የተወጠነው ፕሬዚዳንት ኦባማ እንደ አውሮፓውያን አቆጣጠር በ2009 ዓ ም ካይሮ ላይ ባደረጉት ንግግር ነው። እያደጉ ያሉ ሀገሮች ያላቸው እምቅ አቅም ወጥቶ ሕዝቦቻቸውን መጥቀም እንዲችሉ የምጣኔ ሀብት እድገትን አስፈላጊነት በዚያ ንግግራቸው አስገንዝበዋል። ከሰሐራ በታች ባለው የአፍሪካ ክፍል ሲካሄድ የመጀመሪያው ነው። በሁለተኛ ደረጃም ኬንያን ስንመለከት በተለይም የመረጃ ቴክኖሎጂ ዘርፍ እድገት መናኸሪያ ከመሆኗን በስተቀር በምስራቅ አፍሪካ ከማናቸውም ትልቅ ኢኮኖሚ ባለቤትም ነችና እዚያ መካሄዱ ትልቅ ግምት ይኖረዋል። ቀሪው የቃለ መጠይቁ ቅንብር በእሁድ መስታወት ፕሮግራም ይቀርባል። አድማጮች፣ አሁን ሌላ ትንታኔ በዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ጉብኝት ዙሪያ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ዜና አቀባበልና የጉብኝታቸው ውጤት የትንታኔው ጭብጦች ናቸው። እነዚህ ተንታኙ እንግዳ እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ሲያስተምሩ የቆዩትና በኢትዮጵያ ወቅታዊ ጉዳዮች ላይ ትንታኔ በማቅረብ የሚታወቁት ዶክተር ዳኛቸው አሰፋ ናቸው። ዶክተር ዳኛቸውን ያዋየው አሉላ ከበደ ነው። አሁን የሚያቀርበው ክፍል አንድን ነው። ዶክተር ዳኛቸው ለሳምንታት ሲወራለት የሰነበተው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የአፍሪቃ ጉዞ እውን ሆኗል። ዛሬ ማምሻውን የወላጅ አባታቸው አገር ወደ ሆነችው ኬንያ ገብተዋል። ለሁለት ቀናት የሥራ ጉብኝትም የፊታችን እሁድ አዲስ አበባ ይገባሉ ተብሎ ይጠበቃል። ከመቶ ዓመታት በላይ በሚሆነው የኢትዮጵያና የአሜሪካ ዲፕሎማሲያዊ ግንኙነት አንድ በስልጣን ላይ ያለ አሜሪካዊ ፕሬዚዳንት ኢትዮጵያን ሲጎበኝ ባራክ ኦባማ የመጀመሪያው ናቸው። አዲስ አበባ እንዴት ልትቀበላቸው ተዘጋጅታለች? ከጎዳናው ከህዝቡ ስሜት ከእርስዎ ትዝብት ብንነሳ። የፕሬዝዳንት ኦባማ መምጣት እዚህ በሰፊው ሲወራ ነው የከረመው። ቅድም እንደ ጠቀስከው ለመጀመሪያ ጊዜ የአሜሪካን ፕሬዚዳንት በስልጣን ላይ ያለ ወደ ኢትዮጵያ ይመጣሉ ነው የሚባለው። በፋክት ደረጃ መቼስ እውነት ነው፣ ግን ነገሩ ምንድን ነው? ፕሬዚዳንት ኦባማ ጥቁር ሰው ናቸው። አፍሪካዊ ሚኒ ነው። እና እስካሁን ነጭ ፕሬዚዳንት በስራ ላይ ያለ መጥቶ አያውቅም። ወደፊት አላውቅም። ኤኒወይ ግን የተባለው ምንድን ነው? እኛን ወደውን ፖሊሲ ከመንግስት ደረጃ ነው የምልህ። ህዝቡ ግን ንገር፣ እኔ ከህዝቡ ጋር ሙሉ ሰው ነኝ። ህዝቡ ምንም፣ በእውነት እልሃለሁ፣ ምንም ለእኛ ፋይዳ የሚያደርጉት ነገር የለም እያሉ ያሉ የጠበቀው ያጓጓው ነገር የለም ነው። ምንም ያጓጓቸው ነገር የለም፣ በህዝቡ ደረጃ ነው። እኔ ብዙ ጠይቄያለሁ። ሳምንት አልፎኛል። ሶሲዮሎጂስት አይደለሁም። ቁጥር ይዤ ያዙ ይሄ ነው ያ ነው አይደለም፣ እንዲሁ በአጠቃላይ ነው። አንዳንድ ቦታ ደግሞ ሰሞኑን ወዳጆቼ ከአሜሪካን የመጡ ስላሉ ትልልቅ ሆቴል ያረፉ ሳነጋግር፣ የቢዝነስ ሰዎች ይዘው ስለሚመጡ ይጠቅማል ያሉም አሉ። ይህን መቼም ልሸሽግ አልችልም። ኢህአደግ ፖለቲካል ፊገሮችም እኛ ስቴብል አገርነን የተረጋጋ ሰላም ስላለም ብለዋል። በአጠቃላይ ግን ነው የነግረሉ። ህዝቡ ግን እንደውም እያሉ ያሉት ምንድን ነው ትራንስፖርቴሽኑ ኦልሬዲ ከላፕስ ያደረገ ከተማ መጥተው፣ ያው ከቤት እንዳትወጡ ተብለናል እና ሁሉ ነገር ይዘጋል ያሉ በቅሬታ ነው። ዶክተር ዳኛቸው ድባቡን፣ የሰውን ስሜት በምን መልኩ ጠብቋል የሚለውን ነው ለማየት የሞከረ ነው። የዛሬ ስድስት ዓመት ኦባማ ሲመረጡ ወደ ስልጣን ሲመጡ ቅድም እንዳሉት አንድ ጥቁር አሜሪካዊ ለፕሬዚዳንትነት ሲበቃም የመጀመሪያው እንደመሆናቸው በዓለም ዙሪያ ጥቁሮችን ብቻ ሳይሆን በነጻነት የሚያምኑ ብዙዎችን ያጓጓ ስሜት እንደፈጠሩ የተለየ መነሳሳት እንደፈጠሩ ይታወሳል። በዋና ዋናነት የሚታዩ መጥተው ሊያደርጉ ይችሉ የሆነው የሚባሉ ጭብጦችን ከመመልከታችን በፊት አሁንም በዚሁ በስሜት ደረጃ ያ የዛሬ ስድስት ዓመት የሰጡት ተስፋ ወደ የት ተነነ? ለምን ያ ትኩስ ስሜት አሁን አልታየም? በአካል የሚመጡበት ሁኔታ ሲፈጠረ፣ ኦባማ ምግብ ቤት፣ በትንንሽ ከተሞች ሳይቀር በስማቸው ያልተሰየመ ድርጅት እንዳልነበረ በዜናዎች እንደዘገብን አስታውሳለሁ። የት ተነነ ያ የተስፋ ትኩስ ስሜት አሉላ ተኗል ነውም ተኗል ጥሩቃል እኔም የለም የለማው እና መቼም አሜሪካን ሀገር እኔም ነበርኩኝና አንድ የጥቁር ፕሬዚዳንት አሜሪካ አስተዋጣ ሁላችንም ነው ደስ ያለ በእውነት ሆኖም ግን ያ የለማው አሁን ያለው ምንድን ነው ይመጣሉ አዎ በየማታው በየቴሌቪዥኑ እየወራ ይኸው ይመጣሉ ይሄ ደግሞ ለእኛ የተወሰነ ለምናደርገው የኢኮኖሚ የፖለቲካ እንቅስቃሴ ትክክለኛ ለመሆናችን ማረጋገጫ ነው። ይህንን መም ህዝቡ አልተቀበለም። ድባቡ አደለም በመንግስት በኩል ይሄን አይነት ስሜት እየተንጸባረቀ ነው ነው የሚሉኝ ይሄ እየተንጸባረቀ ነው በሰፊው። ህዝቡ ግን ያንን አልተቀበለም ነው ተወልዶ ሶስት ብር ቡና የሚሸጥበት እንደነገርኩ ራስን እንትን ለማለት ሳይሆን ከሰፊ ህዝብ ጋር የምኖር ሰው ነኝ። አሁን የወጣሁበት ቦታ ሀያ ሰላሳ ሰዎች አሉበት። ጠየቁ ምን ይመስላችኋል? ምን አይነት ነገር ነው ብል ምንም ነገር የለም፣ ትራፊክ ብቻ አይጣበብብናል። ያው ችግሩን መሸከም ነው። የአጓጊ ስሜት እንደገለጹልን ያ ተስፋ ሰጥቶ የነበረ ስሜት ዛሬ በአጓጊነቱ እየተጠበቁ አደለም። ምክንያቶችንም ወደኋላ መለስ ብለን እንመለከታለን። እስኪ በተጨባጭ አንድ የታላቅ አገር መሪ የአለም መሪ የሚባል ሰው ወደ ኢትዮጵያ ሲመጣ በመንግስት በኩል አሁን እንደ ገለጹት የተረጋጋ አገር መሆኗን ወደ እኛ መምጣታቸው ይሄንን ያንጸባርቃል ከሚለው ባሻገር በተጨባጭ ምን አይነት የሚጠበቁ ለውጦች አሉ? የትኞቹን ነገሮች ትርጉም ባለው መልኩ ተጽዕኖ እንዲያደርጉ ሰው ይጠብቃል? ከተለያዩ ወገኖች የሰሙት ካለ። ከተለያዩ ወገን የሰማሁትን ልንገር። አንዳንድ የኦፖዚሽን ፖለቲካል መሪዎች ቢያነጋግሩን በጎ ነው ብለዋል። በሌላ በኩል ግን ቅዋሚው ልንገር ይኸው አምስት መቶ አርባ ሰባት መቀመጫ አምስት መቶ አርባ ሰባቱንም ወስጅ ያለው ያለ መንግስት በበነገታው እንዳልከው ትልቁ የአሜሪካን ሊዲንግ ዲሞክራሲንን በአለም የሚል መሪ መምጣቱ ብዙ ሰው አሳዝኗል። እንዲያውም ቴክኒካሊ ስላፕ ኢን ዘ ፌስ የሰውን ቅሬታ እንደማባባስ ይቆጠራል እያሉ ነው። ቅሬታ አለ። በቃ ባይሆን ጥሩ ነበር የሚሉ አሉ። ከዛ ወደፊት ይወጣል። እነኚህ ታስረው የተፈቱ ልጆች የተደረጉት ነገር እነኚህ ወጣት ሴቶች ላይ የተደረገው ወንዶቹ ላይ የተደረገው ነገር በዓለም ደረጃ ይፋ በሚሆንበት ጊዜ የሚገርም ይሆናል። ግድ የለም። የዞን ዘጠኝ ጋዜጠኞችና ሌሎች በስ ላይ የሚገኙ ጋዜጠኞች እያሉ ነው። የተደረገው ነገር ይፋ በሚሆንበት ጊዜ አሁን ላወራ አልፈልግ፣ እራሳቸው ይናገሩታል እና ከዛ ይሄ ሁሉ ሆኖ አምስት መቶ አርባ ሰባት መቀመጫ እግዚአብሔር ያሳየ፣ እንደዚህ አይነት ሞከሪ ኦፍ ዲሞክራሲ እንደዚህ አይነት ሾው ፕሪፖስትረስ ሲሆን ውሸት ላይ ፕሬዚዳንት ኦባማ በመምጣታቸው ብዙ ሰው ተናዷል። እኔንም ጨምረኝ። ዋናው ተናዳጅ አንድኛው እኔ በግለሰብ ደረጃ ነው። እንደዛ ነው እንጂ ምንም አይነት ምንም ምንም ምንም እኔ ትልልቆቹንም ተቃዋሚ ሀይሎች ይቻለው የቆዩትን መካከል ያሉትን ማውሪቻ አለሁ ለማነጋገር ያነጋግሯቸውናል። እኔ ልንገር አሉላ ህዝቡ በጣም ዲስፖይንት ነው ነው የምልህ ተወው። ሌላ ነገር ይሰሩልናል። አሁን እያነጋገርከኝ ከኝ አምስትና ስድስት ሄሊኮፕተር እየተሽከረከረ ነው፣ እንደ ጉድ ዝቅ ብሎ እየወረደ ነው። ቅድምማ ማ ብትደውል ኖሮ ተሰማው ነበር። ጥበቃው ተጠናክሯል ባ ይሄ ጥሩ ነው። ሴኪሪቲው ነው የተረፈን ይሄ ነው። ሌላ ነገር አለ ኮርነሩ ብረት የያዙ ወታደሮች መሽከርከር ነው የተረፈን ነው። ዶክተር ዳኛቸው አሁን የገለጹትን አይነት ቅሬታ ከግራ ከቀኝ ከተቃዋሚ ወገኖች በሚሰማበት ፕሬዚዳንት ባራክ ኦባማ በቅርቡ በተካሄደው የኢትዮጵያ ብሔራዊ ምርጫ አንድ ፓርቲ ሙሉን ጠቅሎ የወሰደበትን አገር መጎብኘታቸው የሰውን ቅሬታ እንደማባባስ ይቆጠራል ያሉትን፣ በሌላ አንጻሩ ደግሞ እሳቸውን ተከትሎም የአለም መገናኛ ብዙሀን የዓለም አይኖቹ የሚያርፉባት አገር አያደርጋትም ወይ ፕሬዚዳንት ባራክ ኦባማ ራሳቸው በአዲስ አበባ ተገኝተው በቀጥታ ግፊት ሊያደርጉባቸው የሚችሉ ጉዳዮች ይኖራሉ እስከሚለው መከራከሪያ የሚያነሱ ይህም ጥቅም ነው የሚሉ ወገኖች አሉ። እርሱን ያዩታል። ከዚህ ቀደም አፍሪካን በጎበኙበት ወቅት በዓለም ከፍተኛ ትኩረት የሳበ ንግግሮችን አድርገዋል። አፍሪካ በጠንካራ መዳፍ ህዝባቸውን ተጭነው የሚገዙ አምባገነኖች ሳይሆን ጠንካራ ተቋማት ነው የምትሻው ያሉበትን የጋናው ንግግራቸውን ያስታውሳሉ ብዙዎች። ግፊት እንዲያደርጉበት የሚፈለገውን ሀሳብ ሲያጸኑ የአፍሪቃ መሪዎች መቀመጫ ናት አዲስ አበባ በአፍሪካ መሪዎች ጽህፈት ቤትም ተገኝተው ንግግር እንደሚያደርጉ ከኢትዮጵያ ጠቅላይ ሚኒስትር ጋር ሆነው የጋዜጣዊ መግለጫ እንደሚሰጡ ጥያቄዎች እንደሚቀበሉ ይሄ ሁሉ ይጠበቃል። ያቺስ ጠባብ መስኮት አድማጮች የዚህኛውም ውይይት አላበቃም። ሁለተኛው ክፍል በነገው ምሽት ይቀርባል። አሁን አፍሪካ በጋዜጦች አፍሪካ በጋዜጦች ይቀጥላል። አዘጋጅና አቅራቢዋ አዳነች ፍሳሐዬ ናት። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአፍሪካ ላይ የሚቀየስ ፖሊሲ በሪዴት ሳይሆን በንግድ ላይ እንዲያተኩር ሐሳብ ቀረበ፣ ኢትዮጵያ አዲስ የአረንጓዴ ኢኮኖሚ ስትራቴጂ ማውጣቷ ተገለጸ የሚሉትን ርዕሶች ነው ዛሬ የምንመለከተው የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የአፍሪቃ ጉብኝትን ተንተርሶ በኒውዮርክ ታይምስ ጋዜጣ የአስተያየት አምድ ላይ የወጣ ጽሁፍ የቀድሞ ፕሬዚደንት ጆርጅ ቡሽ ለአፍሪቃ ያደረጉትንና የወቅቱ ፕሬዚደንት ኦባማ የአፍሪካ አስተዋጽኦን ያወዳድራል። በፕሬዚደንትነት ስራቸው ብዙ ድክመቶች የታዩባቸው ጆርጅ ቡሽ ለአፍሪቃ ባወጡት እቅድ መልካም ስም ማትረፋቸውን ጽሑፉን ያቀረቡት ዴቪድ ካምፍ ገልጸዋል። ካምፍ የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎትና ፕሬዚደንት ቡሽ በሩዋንዳ የተዛመተውን የኤድስ በሽታን ለመግታት ያወጡት የአስቸኳይ ጊዜ እቅድ የኮሚኒኬሽንስ ኃላፊ ሆነው አገልግለዋል። ፕሬዚደንት ቡሽ ሩዋንዳን በጎበኙበት ወቅት ያገኙት ሞቅ ያለ አቀባበል ተገቢ ነበር፣ ምክንያቱም በአፍሪቃ የተዛመተውን ኤድስ በሽታን ለመከላከል ከ15 ቢሊዮን ዶላር በላይ መድበዋል። ከሰሃራ በመለስ ባሉት ሀገሮች አንታይሪትሮቫይራል የተባለውን የኤድስ መድኃኒት የሚያገኙት ህሙማን ቁጥር ከአንድ መቶ ሺህ ወደ 2 ሚሊዮን ከፍ ብሏል፣ ይላል ጽሑፉ። ፕሬዚደንት ኦባማ ግን አፍሪቃን በሚመለከት እስካሁን ባለው ጊዜ እንዲህ ደምቆ የሚታይ ነገር አልሰሩም። ሆኖም አሁን በቀራቸው የሥራ ጊዜ በአፍሪቃ ላይ አያተኩሩም ማለት አይደለም፣ ይላሉ ጸሐፊው። ፕሬዚደንት ኦባማ አንዳንድ የሚሞገሱ ተግባሮችን እንደፈጸሙ ጽሑፉ ሲገልጽ የብሩንዲ ፕሬዚደንት ፒየር ንኩሩንዚዛ ህገ መንግስቱ ከሚፈቅደው ውጭ ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር ሲወስኑ ግጭት ሊነሳ ይችላል በሚል ስጋት ቅድመ ዝግጅት በማድረግ ረገድ ፕሬዝደንት ኦባማ መልካም ሥራ ሰርተዋል ይላል። ሀገሪቱ በትርምስ አፋፍ ላይ የደረሰች ቢሆንም የኦባማ አስተዳደር ቡሩንዲ ውስጥ ግጭት እንዳይነሳ ለመከላከል የወሰደው እርምጃ በቀላሉ የሚታይ እንዳልሆነ ጠቁሟል። በማዕከላዊ አፍሪቃ ሪፑብሊክ የተካሄደው የእርስ በርስ ጦርነት በከፋ ደረጃ ላይ እንዳይደርስ በማድረግ ረገድ የኦባማ አስተዳደር ንቁ ተሳትፎ እንደነበረው ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። በምዕራብ አፍሪቃ የኢቦላ በሽታ በተዛመተበት ወቅትም በቦታው የተመደቡት የአሜሪካ ወታደሮች የበሽታውን መዛመት በመግታት ተግባር ያበረከቱት አስተዋጽኦ ብዙም አልተነገረለትም። ፓወር አፍሪካ በሚል ስያሜ አፍሪቃ ውስጥ የበለጠ የኤሌክትሪክ መብራት ኃይል ተደራሽነት እንዲኖር ፕሬዚደንት ኦባማ ያመነጩት እቅደ ሀሳብ ለወደፊት ትልቅ ጥቅም የሚያስገኝ መሆኑን ጽሁፉ ያወሳል። ይሁንና ዩናይትድ ስቴትስ ለአፍሪቃ ከዚህ የበለጠ ልታደርግ እንደምትችል ጽሁፉ ይጠቁማል። በዋሽንግተን ስለ አፍሪካ ያለው አመለካከት ጊዜ ያለፈበት ነው። አሸባሪነት ነገና ለወደፊት ስለሚኖረው አንድምታ ከማሰብ ይልቅ አሸባሪነትን አሁኑኑ ለማቆም በሚደረገው ጥረት እንደተገታ ይጠቅሳል። የአሜሪካ የወደፊት የአፍሪካ ፖሊሲ በእርዳታ ላይ ሳይሆን በንግድ ላይ ማትኮር ይኖርበታል። ከጸጥታ አጋርነት ይልቅ ከሰፊው ሕዝብ ጋር የበለጠ ግንኙነት ማድረግ ያስፈልጋል። ዲሞክራሲያዊ እሴቶችን በማክበር ላይም ጠንከር ማለት ያስፈልጋል። በመጀመሪያ ደረጃ አበይት ግጭቶች በሚካሄዱባቸው ቦታዎች እንዲያተኩርና ሰብአዊ መብትን በሚረግጡት ላይ ጫና ማድረግ ያስፈልጋል። ለምሳሌ ኢትዮጵያ ጨቋኝ መሪዎች በጸረ ሽብር ትግል ላይ በሚያደርጉት ድጋፍ ይሸልማሉ። ፕሬዚደንት ኦባማ አዲስ አበባ ያሉትን የጸጥታ አጋሮች ከማሞገስ ይልቅ የተቃዋሚዎችን ድምፅና የመናገር ነጻነትን በማፈን ተግባራቸው በይፋ መንቀፍ ይኖርባቸዋል ሲል በኒውዮርክ ታይምስ ጋዜጣ አስተያየት አምድ ላይ የወጣው ጽሑፍ ያተታል። የጋርዲያን ጋዜጣ ድረገጽ ደግሞ ኢትዮጵያ የአየር ለውጥ የሚያስከትለውን ችግር ሊቋቋም የሚችል አረንጓዴ ኢንዱስትሪ ለማዳበር እንደተነሳሳች ይገልጻል። ኢትዮጵያ የቀየሰችው የአካባቢ ብክለትን ለመቋቋም የሚያስችል የዘላቂ ኢኮኖሚ እቅድ ሀገሪቱን በአስር ዓመታት ውስጥ የመካከለኛ ገቢ ቦታ እንዲኖራት ለማድረግ እንደሆነ ጋርዲያን ላይ የወጣው ጽሑፍ ጠቁሟል። የአውሮፓ ህብረት ያወጣውን የመርዛማ ጋዝ ልቀትን የማስወገድ ደረጃን መሰረት በማድረግ አዲስ አበባ ውስጥ በመገንባት ላይ ያለው 120 ሚሊዮን ዶላር የሚፈጅ ውጥን የከተማይቱን የቆሻሻ ክምር በማቃጠል 50 ሜጋዋት የሚሆን የኤሌክትሪክ መብራት ኃይልን ያመነጫል። የቆሻሻ ክምሮችን አቃጥሎ ወደ ኤሌክትሪክ መብራት ኃይል አቅርቦት የሚለውጠው እጅግ ዘመናዊ የሆነው መሳሪያ በአንድ አመት ውስጥ ሰፊ ቦታ የያዘውን የቆሻሻ ማጠራቀሚያ ቦታን ይተካል። በአሁኑ ወቅት በተጠራቀመው የከተማይቱ ቆሻሻ ላይ ዝናብ በሚዘንብበት ጊዜ መርዛማ ፍሳሾች በአካባቢው ወዳሉት ወንዞች ይፈሳሉ። መርዛማው ልቀትም ወደ ህዋው ይወጣል። የቆሻሻ ማጠራቀሚያው መሳሪያ የሚገነባው ታዲያ ይህን ችግር ለማስወገድ ከመሆን አልፎ የመብራት ኃይልም ለማመንጨት እንደሆነ ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ይህን የምናደርገው ልማታችን ዘላቂ እንዲሆን ለማረጋገጥና ዓለምን የሚጠቅም አዎንታዊ አስተዋጽኦ ለማበርከት ነው ሲሉ የአካባቢ ጥራትና የደን ልማት ሚኒስትር በለጠ ታፈረ መናገራቸውን ጽሑፉ ጠቅሷል። ኢትዮጵያ የቀየሰችው የአካባቢ ብክለትን ለመቋቋም የሚያስችል የዘላቂ ኢኮኖሚ ስትራቴጂ ባለፈው ወር ለተባበሩት መንግሥታት ድርጅት ቀርቧል። ይህ ቅድ በሚገባ በተግባር ላይ ከዋለ በኢትዮጵያ የሚፈራረቁት ድርቅና የጎርፍ መጥለቅለቅ ሊወገድ እንደሚችል ጽሑፉ ያወሳል። በአዲስ አበባ ዙሪያ ያሉት ያረጁ መኪኖች ጭስ እያቦነኑ ያልፋሉ፣ ወንዞቹም በቆሻሻ ተሞልተዋል ሲልም ጽሑፉ አክሏል። የአረንጓዴው ኢኮኖሚ ስትራቴጂ አራት ምሰሶዎች እንዳሉት ደ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ ሲገልጽ ሪኒዌብል ኤነርጂ ከሀገር የተፈጥሮ ሀብት የሚመነጭ ኤነርጂ፣ የእርሻ ዘርፍን ዘመናዊ ማድረግ፣ ደን ማስፋፋትና ኤኔርጂን የሚያብቃቃ ቴክኖሎጂ ናቸው ይላል። ይህን በተግባር ላይ ለመዋል ግን ብዙ መዋለ ንዋይ እንደሚያስፈልግ ባለፈው ዓመት የተደረገ ጥናት አመልክቷል። አንድ ጥሩ ነገር ግን የኢትዮጵያ መንግስት የሀገሪቱ ህዝብ በዛፍ ተከላ፣ ውሃ በማቆር የአፈር መሸርሸርን ለማስወገድ እርከን በመስራት ረገድ የሀገሪቱን ህዝብ ለማስተባበር የሚችል መሆኑ ነው። ኢትዮጵያ ያወጣችው አዲስ እቅድ ሙሉ በሙሉ ሊተገበር የሚችለው ዓለም አቀፍ እርዳታ እንድታገኝና ዓለም አቀፍ የመዋዕለ ንዋይ ፍሰት እንዲመጣ ከተለያዩ ወገኖች ጋር የምታደርገው ንግግር ስምምነት ላይ ሲደረስ እንደሆነ የኢትዮጵያ መንግስት አዲሱን የአረንጓዴ ኢኮኖሚ ስትራቴጂውን ለተባበሩት መንግስታት ድርጅት ባቀረበበት ወቅት እንደገለጸ። በከፍተኛ ደረጃ የሚደረገው ንግግርም በመጪው ታህሳስ ወር ፓሪስ እንደሚቀጥል መታወቁን ጽሑፉ አውስቷል። እስከዛው ድረስ ግን ኢትዮጵያ የግል መዋዕለ ነዋይን ያካተቱ የተለያዩ አማራጮችን እየመረመረች መሆኗን ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ ገልጿል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። አድማጮች ፕሮግራማችንን ለእናጠቃለል ጥቂት ደቂቃዎች ይቀራሉ። ቢሆንም ከእናንተ አስተያየት የተወሰኑትን ለማሰሚያ ጊዜ ያለንና እንሆ የአሜሪካ ድምፅ ጋዜጠኞች እንደምን አላችሁ? ባለፈው ሳምንት አንድ ሰው ከዋሽንግተን ዲሲ ስለ ችሎታችሁ አስተያየቱን ሲሰጥ ሰምቼ በጣም ገርሞኝ ነው። በችሎታችሁ እጅግ የላቃችሁ በአቀራረባችሁ ድራማ ታይዝ ወይም ደግሞ ለሰው ቲያትራዊ እያደረጋችሁ የምታቀርቡ ወግ እያስመሰላችሁ ከጆሮ እንዲገባ የምታደርጉ በተለይ ትዝታ፣ ቆንጂት፣ አዲሱ፣ አግራ እንዲሁም እነሰለሞን ሁላችሁም እርስ በርስ እያወጋችሁ ስታቀርቡት እንደ ወሬ እንደ ቡና ተጠጥቶ እንደሚሰማ ነው እንጂ ዝም ብሎ እንደሚወረወር ዜና አይደለም። እና ጥሩ የጆሮ ቀለብ፣ ለጆሮ የሚስማማ አድርጋችሁ ነው የምታቀርቡት። አንደበታችሁም የተመሳሰለ ከመሆኑ ሌላ በጣም ለጋዜጠኝነት እግዚአብሔር የፈጠረው አንደበት ነው፣ ድምፃችሁ ማለት ነው። ስለዚህ በአንዳንድ ሰዎች አስተያየት ለጥሩ ችሎታችሁ አስተያየት ሳይሰጥ ዝም ብሎ በአጠቃላይ ለተናገሩ ሁኔታ እንዳይሰማችሁ፣ ሞራላችሁ እንዳይነካ፣ ይልቁንስ እኔ ይሄ ሙዚቃ ቃና እያላችሁ እንግሊዘኛ ዘፈን የምታቀርቡት ነው። ኢትዮጵያ የብዙ ቋንቋ ሀገሮች ስለሆነች ይህ እነዚያን ልዩ ልዩ ዘፈኖች ብታቀርቡ ጥሩ ነው። በተለየ የኢትዮጵያ ሕዝብ እንግሊዘኛ ምኑ ነው ምን ያህል ውስ ሕዝብ ይሰማል የሚለው አስተያየት ነው እንጂ ያለኝ በጣም በጣም በጣም ባቀራረባችሁን ለመንግስትም ቢሆን ፕሮቶኮል ጠብቃችሁ ለተቃዋሚውም ቢሆን ያለውን ሮሮ እያስ ሰላም ሰላም፣ ጤና ይስጥልኝ። ቪኦኤ አማርኛ ክፍል አዘጋጅ፣ ሰሞኑን ካዳመጥኳቸው ፕሮግራሞች መካከል ባለፈው እሑድ ቀን አሉላና አዲሱ ያቀረባችሁትን ትንሳኤ የተለያዩ ነገሮችን አዳምጫለሁ እና በጣም ድንቅ ነበረ። የስልሳኛው ዓመት የብሔራዊ ቲያትራችን አከባበርና ስነ ስርዓት ይደረጋል ሲባል ሳዳምጥ እኔም ትልቅ ደስታ ይዞኝ እስከ ምዕራብ አሜሪካ ወደ ዋሽንግተን ዲሲ ሰገሰግስ መጥቼ ያንን ቀን ነበርኩኝ እና ያለኝን ሀሳብ ለማካፈል ነው አንደኛ መስሎኝ የነበረው ራሳቸው ብሔራዊ ቲያትር ለብሔራዊ ቲያትር በብሔራዊ ቲያትር የተዘጋጀ ታላቅ ግብዣና ስርዓት መስሎኝ ነበር። ያ ቢሆን ኖሮ ምንኛ ደስ ባለን፣ ምንኛ በተሀድሶ በሆነ ነበረ። ያለቀሰ የሳቀ እና ብዙ የቀይ ሽብሩን የተለያየውን የፖለቲካ ሁኔታዎች ሁሉ የሚያሰላስለን ነበረ ብሔራዊ ቲያትራችን። ነፍስ ይባል ጸጋዬ ገብረመድኅን ሌሎች ሌሎችም እንደዚሁ በሙሉ ሀያል የብሔራዊ ቲያትር ልጆች የሙዚቃ ባንዱ ሶስት ስራ እነዳዊ ዘመናዊ ብሔራዊ ቲያትር ከወይዘሮ አስካል አመንሸዋል ጀምረው እንዳውም በግልም የጓደኛዬ እናት ናቸው፣ ወይዘሮ አመንሸዋል እና እዚህም ያሉትን በሙሉ ስንቱን ተናግሬ ስንቱን ጨርሰው። ነገር ግን እነዚህ ሰዎች አብይ ኑሩልኝ የሚባለው ይሄ ብሔራዊ ቲያትርን እነሱ መንካት አልነበረባቸውም ነበረ። ይሄ ኤስኤፍኤን የሚባለው ድርጅት እንደ ግመል ሽንት ወደኋላ እየሄደ የሚመጣ ነው። አስተያየት የሰጣችሁንን በድጋሜ እናመሰግናለን። አድማጮቻችን፣ ቅዳሜና እሁድ በፕሬዚዳንት ኦባማ የኢትዮጵያ ጉብኝት ላይ ያተኮሩ ልዩ ልዩ ቅንብሮች አሉን። በተለይ እሁድ እሳቸው እዛው ስለሚኖሩ የመስታወት ፕሮግራማችን በቀጥታ ስርጭት ወይም ላይቭ ብሮድካስት የምንለውን በቀጥታ ከዛው ያገኘውን ለእናንተ ለአድማጮቹ ያደርሳል። ለዛሬ ግን የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ2 እና በ5 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ ያበቃል። በአማርኛው ፕሮግራም እንዳልኩት ነገ ማታ፣ በነገራችን ላይ ነገና እሁድ ከአንድ እስከ አንድ ተኩል የሚሰማው ፕሮግራም አይኖርም። በመደበኛው ከ3 እስከ 4 እንገናኛለን። ለአሁኑ ከፕሮዲውሰሩ ቴሌላይንቤግ ጋር ሆነን ስናስተናግዳቸው የቆየነው እኔ ሰለሞን ክፍሌና አዲሱ አበበንን፣ ሰላም ደህና ደሩ። የትግርኛው ፕሮግራም ይቀጥላል።